ዛሬ በአሜሪካ መንግስት የተሰጠው የሽብር ስጋት በኢትዮጵያ በሚል ዜጎቹን ያስጠነቀቀበት መግለጫው በማህበራዊ የመገናኛ ዘዴ አብይ መነጋገሪያ ሆኖ ነው የዋለው። በዚህ ላይ የመዲናው አዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታን ስለ ከተማዋ ደህንነት አስተማማኝነት ዶችቬሌ ጠይቋቸው አስተማማኝ የሚል ምላሽ ሰጡ። አዲስ አበባ ላይ የሽብር ጥቃት ሊፈጸም ይችላል ወይ? ማስጠንቀቂያ በመስጠት አለዚያም ትንሽ ማስጠንቀቂያ ሰጠው የምለውን አይተናል። በአዲስ አበባ ደረጃ እነሱ ያወጡት ሟርት ነው ሟርቱ አይሰራም ለእኛ ግን ማስጠንቀቂያው ተጠናክረን ብንሰራ እንደ መረጃ ልንወስደው እንችላለን። ነገር ግን አዲስ አበባ ከተማ ላይ ሽብር ጥቃት አይደለም ምንም ነገር መፈጸም እንደማይችል በተለያዩ መልኩ ነው ያረጋገጥነው። አንዱ ካረጋገጥነው ነው መካከል እጅግ በርካታ ቁጥር ያለው ህዝብ ወጥቶ እየጠበቀ ያለው ከተማውን አንድ መቶ ሀያ አንድ ሺ በጎ ፈቃደኞች ተመርቋል። ባለፈው ሀያ ሰባት ሺ አምስት መቶ በጎ ፈቃደኞች ተመርቋል። እነሱ ሁሉ በየቀኑ ሰዓት ተከፋፍለው በአዲስ አበባ ውስጥ ስምንት ሺ ብሎክ ነው ያለው አንድ መቶ አንድ ወረዳ ነው ያለው። በየቡድኑ ተከፋፍለው በእያንዳንዱ ብሎክ ህዝብ ነው እየጠበቀ ያለው። የኛን መኪና ጭምር ፖሊሶች ናችሁ ወይስ ሌላ ሰው ነው ብሎ አስቁሞን ነው የሚያረጋግጠው ማለት ነው። እኛ ከምንፈትሸው ከምንበረብረው ውጭ ህዝቡ እያንዳንዱን እንቅስቃሴ በአይነ ቁራኛ ነው እየተከታተለ ያለው። ስለዚህ እያለ ምንም አይነት የሽብር አደጋ አይደለም፣ ምንም ነገር ወንጀል መፈጸም የማይችልበት መሆኑን ያረጋግጥንበት አለው። የአሜሪካ ኤምባሲን ጨምሮ ኤምባሲዎች የኢትዮጵያ ደህንነትን በማስመልከት የሚያወጡትን መግለጫ ነቅፈው ዛሬ ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ለገሰ ቱሉ የኢትዮጵያውያን ደህንነት በኢትዮጵያውያን እንጂ በኤምባሲዎች መግለጫ አይረጋገጥም ሲሉ መረጃውን ነቅፈውት የሽብር ተግባራትን አስቀድሞ መንግስት እያመከነ ነው ብለዋልም ከፌዴራል ከአዲስ አበባ ከተማ አስተዳደር እና ኦሮሚያ ብሔራዊ ክልላዊ መንግስት ከዙሪያው የጸጥታ ኃይሎች የተውጣጣው ግብረ ኃይል ህብረተሰቡን ባሳተፈው መልኩ በአዲስ አበባና በዙሪያው ባደረገው ጥብቅ ፍተሻ የሽብር ስምሪት የተሰጣቸው የጥፋት ኃይሎች ከነዝርዝር እቅዳቸውና ቁሳቁሳቸው ማለትም ልዩ ልዩ የጦር መሳሪያዎች፣ የመገናኛ ሬዲዮኖች፣ ተቀጣጣይ ፈንጂዎች፣ የጦር ሜዳ መነፅሮች፣ የተለያዩ የጸጥታ አካላት ዩኒፎርሞች በቁጥጥር ስር ውሏል። የጸጥታ አካላት ባደረጉት በዚህ ኦፕሬሽን ከዘጠና በመቶ በላይ ኢላማቸውን አሳክቷል። ጥፋት ኃይሉ ሴራ ከሽፏል። አዲስ አበባና ዙሪያም አስተማማኝ ሰላማቸውን አረጋግጦ እንቅስቃሴያቸውን ቀጥሏል። የዲፕሎማቲክ ማህበረሰቡም ሆነ ዓለም አቀፍ ተቋማት ያለ እንከን ተግባሮቻቸውን እያከናወኑ ይገኛሉ። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ የሽብር ድርጊቱ የበዛው ማስጠንቀቂያ ሽብርተኛ ላሉት ቡድን እንደሚደረግ ድጋፍ አድርገው እንደሚወስዱት ነው ያሳወቁት። ከዚህ ሌላ ግን የሽብር ዝግጅቱ ምልክቶችና ጥረቶች የሉም ማለት አይቻልም የሚሉት ኮማንደሩ በአዲስ አበባ በተደረገው ድንገተኛ ብርበራዎች የ የተለያዩ የጦር መሳሪያዎች እየተያዙ ነው ሲሉ አክለዋል። በየአካባቢው በድንገት የሚናደረገው ብርበራና በፍተሻው ላይ የጨነቃቸው የተልእኮ ፈጻሚዎቹ ሰዎች በተገኘው አጋጣሚ በሙሉ ጨለማን ተገን በማድረግ አሳቻ ቦታ ላይ እየጣሩ ነው የሚገኙት። እንደው ለምሳሌ አንድ መረጃ እንዲሆን ይህ ባለፈው እዚሁ ሜክሲኮ አካባቢ ልደታ ቤተክርስቲያን በራፍ ላይ አለባበሱ የኔግቴ ነው የሚመስለው ሁለት የእጅ መገናኛ ሬዲዮን እና ሳተላይት ስልክ ይዞ ነበር የተገኘው። ያንን ይዞ የተገኘውን እንዲሁ ተጠራጥሮ በጎ ፈቃደኛ ወጣቶቹ ናቸው የፈተሹት። ፈትሸው ይህን እቃ አግኝቶ ቀጥታ ለፖሊስ ነው ያስረከቡት። በዛ ምርመራ ነው እንዲጣራ የተደረገው። እያንዳንዱ ሰው ለሽብር ተግባር ሊውሉ የሚችሉ ናቸው የሚላቸውን ጸጉረ ለውጥ እንቅስቃሴ የሚያደርጉትን በተለያየ መልኩ ከሌላ ቦታ መጥቶ አንድ ሰው ቤት የሚገባ ከሆነ ተከታትለው ጭምር ህዝቡ እያጣራ ነው የምንገኘው። ምልክቶቹ በየቦታው የሚጣሉ የጦር መሳሪያዎች፣ የእጅ ቦምቦች በየአካባቢው ጥሻው ላይ ተጥሎ የሚገኙት አንዱ ማሳያ ናቸው ናቸው ያሰቡትም ሊሆን ይችላል። ግን የሀሳባቸው ሳይሳካ ቀርቶ በየቦታው እየጣሉ ነው ያሉት እና የሚያሳዩ ምልክቶች አሉ። አዲስ አበባ የሚገኘው የአሜሪካን ኤምባሲ ዛሬ ባወጣው የደህንነት ስጋት መግለጫው የአሜሪካ ዜጎች ከኢትዮጵያ እንዲወጡና ለዚህም የተለያዩ የማጓጓዣ አማራጮች መሰናዳታቸውን አሳውቋል። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።